በተባበሩ መንግስታት ድርጅት የአፍሪካ ጉዳይ አማካሪ በቅርቡ በአዲስ አበባ በተካሄደው የአፍሪካ ሀገራት ባለስልጣናት ስብሰባ ላይ በመገኘት ሙስና የአፍሪካ ሀገራት ወቅታዊ አደጋ መሆኑን መግለጻቸው ይታወሳል። አህጉሪቱ ሙስናን ለመከላከል ቆርጣ መነሳት አለባትም ብለዋል። ጉዳዩን አስመልክቶ ያነጋገርኳቸው በዩናይትድ ስቴትስ ቺካጎ ክፍለ ግዛት ሃርፐር ኮሌጅ የምጣኔ ሀብት መምህር ፕሮፌሰር ጌታቸው በጋሻው ናቸው። ሙስና ማለት ያለ አግባብ መንግስታዊ ወይም አስተዳደራዊ ህጎችና ደንቦች ከሚፈቅዷቸው ውጪ በሆነ መንገድ በልዩ ጥቅም መተሳሰር ስልጣን ያላቸው ለሚፈልጓቸው እና ጉቦ ለሚሰጧቸው ብቻ የኢኮኖሚ እንቅስቃሴን መብት የመስጠት ሌሎች ሊሰሩና ሊያመርቱ የሚችሉት ለመስራት እንዳይችሉ እድሉን በመንሳት የሚከናወን ተግባር። ይህ ማለት እንግዲህ አንድ ሀገር ውስጥ እና በሚኖርበት ጊዜ እና ለዛች ሀገር ኢኮኖሚ ብዙ ነገር ሊያበረክቱ የሚችሉ ሰዎች እና ቡድኖች ጉቦ ለመስጠት ባለመቻላቸው ወይም ባለመፍቀዳቸው ሳይሰሩ ይቀራል። በዩናይትድ ስቴትስ ሚኒያፖሊስ በሚገኙ ኮሌጆች የማህበራዊ ሳይንስ መምህር የሆኑት ዶክተር እስማኤል ጎርሴም ማብራሪያ አላቸው። ሙስና በሶስት ነገሮች ይያያዛል ማለት ነው። አንደኛ ራሱ ሙስናው የሚወልደውና የሚፈጥረው ግጭቶች ይፈጥራል። ሁለተኛው ደግሞ ከዛ ተነስቶ እንደገና ኢኮኖሚው እንዳይረጋጋ ነው የሚያደርገው ማለት ነው። እንደገና ሌላ ችግር ይፈጥራል እና ለዚህ ነው ኢኮኖሚውን ስለሚያዳክም እና ብዙ ችግሮችን ስለሚፈጥር መልካም ማስተዳደር የሚባለው ራሱ ችግሮቹን እዛ ላይ ይፈጥራል ማለት ነው። እና የተያያዙ ናቸው እነዚህ ሁሉ በጠቅላላ፣ አንዱን አንዱን እየገፋ ነው ችግሮችን የሚፈጥረው ማለት ነው። የተባበሩት መንግስታት ላይ ያስቀመጡት ምንድን ነው? ይሄንንን ሙስናን ከተዋጋን ሁለት ሺ ሰላሳ ላይ የተረጋጋ ኢኮኖሚ ይፈጠራል። ሙስና ለህዝባዊ አመፅ መቀስቀስም መንስኤ ይሆናል ብለዋል ዶክተር እስማኤል። ለምሳሌ ኢትዮጵያ ከሀያ አምስት ቢሊዮን በላይ ነው ሀያ ዓመት ውስጥ ወደ ውጭ ያሽሹት እና ይሄ በጣም በጣም ለህዝብ፣ ለመንገድ፣ ለውሃ፣ ለትምህርት ቤት፣ ለተለያዩ ኢንፍራስትራክቸር የሚባል ነገር እንደዛ አይነት ነገሮች እየታዩ እና ህዝቡ ለተወሰነ ጊዜ ይቀበላል ይቀበል ግን መጨረሻ ላይ ይሄ ሙስናው ጣራ ሲያልፍ እና ጣራ ሲደርስ ማለት ነው ህዝቡ አይቀበልም። ሙስና በሚስጢራዊ መንግስታዊ ስርዓት ከተደገፈ አደጋ መሆኑን ፕሮፌሰር ጌታቸው ገልጸው በቀጠለው ማብራሪያቸውም በተለይ የሀገር ነጻ ሚዲያ በሚከለከልባቸው ሀገሮች ሊታወቁ ህዝብ ሊያውቃቸውና ሊዋጋቸው እንዳይችል ያደርጋል። ስለዚህ የህዝብ የኢኮኖሚ እድል የሚጓደልበትን ሁኔታ ስለሚያመጣ የኢኮኖሚ እድገት አይኖርም ማለት ነው። ሙስና በኢትዮጵያ ውስጥ በጣም የተስፋፋ ሆኗል። በደርግ ጊዜ ለሙስና ብዙ እድሎችም አልነበሩም እና ይህ ያለው ስርዓት ቡድነኛ፣ ወገናዊ፣ ዘረኛ ስርዓት በመሆኑ ከአንድ አካባቢ ለመጡ ሰዎች ብቻ ሁሉ አካባቢ በሚወጡ ግለሰቦች እና ቡድኖች ላይ ከፍተኛ ቀረድ በመጣል የብድር እድል እንዳይገኝ በመከልከል የኢኮኖሚ እድገቶችን በሌሎች ቦታዎች ላይ ሲያሰናክል እናየዋለን እና እነኚህ በሙስና የተዘፈኩት ደግሞ በጣም ሀብታም፣ ሚሊየነር የሆኑ የሚያገኙትን ገንዘብ መልሰው በአገሪቱ የኢኮኖሚ እድገት ላይ የሚያውሉ ሳይሆኑ ወደ ውጭ ባንኮች በአሜሪካ ዶላር ውስጥ ያስቀምጣሉ። የአገሪቱ ንብረት ገንዘብ ሁሉ በዚህ ይጠፋል ማለት ነው። ለዶቼ ቬለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ